በጠራው መስከረምበጠራሰማበኦቆቾ ባረንጓዴ ሚድር ለዘመናት ልኖረች አገሬ ለኢትዮጵያ ልቀም በዝማሬ በመስከረም በጠራው ሰማይ ስብ በቆቾ ባረንጓዴ የሚድር ለዘመንት ልኖረች አገሬ ለኢትዮጵያ ልቀም በዘማሬ

Ке ни я зарат, һәр ике шен индек манле. Кем исра, кем кемра, አንድነት ይሰማ፣ ከምስራቅም፣ ከምዕራብ፣ ከመሃል ከተማ፣ ከሰሜንም ከደቡብም አንድነት ይሰማ። አንች አገሬ ያለሽን ማትነፍጊ ክብሬ ነሽና ማረጌ ጉራው በቅፍሽ አረጌ አንች አገሬ አገር ሁሉ ነገር ተቀድሞ ታሪክሽ ራሱን ደግሞ፣ አንቺ አገሬ ነሽ ቃል ኪዳኑ፣ ምድር መገኛ ነሽ ለሰው ዘሬ፣ አቻ የሌለች ወደር አንቺ አገሬ። በቀደምቱ እየኮራን መልካም ፍሬን እየዘራን ታሪክሽን እንደግማለን።